አሁን ሰማያዊ ፓርቲ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባሰማው የለውጥ ጥሪ ላይ ወደሚያተኩረው የዕለቱ አብይ ርዕስን ሚሸጋገር አዲሱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አፋኝ በሆኑ ህጎች ላይ መሰረታዊ ማስተካከያ ለማድረግ እንዲሰሩ ሰማያዊ ፓርቲ ጥሪ አቅርቧል። የሽብር ህጉና የሲቪክ ማህበራት ማደራጃ አዋጅ ፓርቲው አፋኝ ሲል ከገለጻቸው መካከል ናቸው። እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል። በሀገሪቱ ፓርላማ ሲጸድቁ የተቃዋሚዎችን ይሁንታ ያላገኙት አንዳንድ ህጎች ዛሬም የልዩነት ነጥቦች ሆነው ቀጥለዋል። የጸረ ሽብር ህጉ፣ የሲቪክ ማህበራት ማደራጃ አዋጅና የመሳሰሉት ከእነዚህ ህጎች መካከል የሚጠቀሱ ናቸው። በአብዛኛው ከአንድነት ፓርቲ ጋር በተፈጠረው ልዩነት በራሳቸው መንገድ መጓዝን በመረጡ አባላት በቅርቡ የተቋቋመው ሰማያዊ ፓርቲ እነዚህን የመሳሰሉ ህጎች ባሉበት ሊቀጥሉ እንደማይገባ አመልክቷል። እናም በአዲሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው መንግስት የማስተካከያ እርምጃዎችን እንዲወስድ ጠይቋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ሲናገሩ ይህንኑ ነው ያብራሩት። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ በአዲሱ አሰራራቸው በዚህ በኩል ላይ ብዙ ርቀት መሄድ ያለበትና መሰራት ያለበት ነገር አለ ብለን እናምናለን። በተለይም ከዘጠና ሰባት በኋላ የወጡ ህጎች የመረጃ ነጻነትና የመገናኛ ብዙሀን አዋጅ፣ የሲቪክ ማህበራት ማደራጃ አዋጅ፣ የጸረ ሽብር ህግ፣ እንደዚሁም የመሬት ሊዝ የመሳሰሉት በጣም አፋኝና አንዳንዶችም ከህገ መንግስቱ ውጭ ህገ መንግስቱንም የሚጥሱ ህጎች ስለሆኑ እነዚህ ነገሮች ላይ ግዴታ ስራ መሰራት አለበት ብለን እናምናለን። ክለሉ የስራ አጡ ቁጥር፣ ኑሮ ውድነቱ እና አጠቃላይም ሁኔታው አፈናውና ጨለማው ወደማንፈልገው ማህበራዊ ቀውስ ውስጥ ሊወስደን ስለሚችል እነዚህ ነገሮች ላይ የግድ ፈጣን እርምጃ መውሰድ አለበት ብለን እናምናለን። ይህንንም በመግለጫችን ላይ ጠይቀናል። አዲሱ መንግስት የኢህአዴግ መንግስት ተቃዋሚዎች የሚተቿቸው ህጎች ፓርላማው ተወያይቶባቸው የወጡ ወቅታዊና አስፈላጊ መሆናቸውን በተለያየ ጊዜ ገልጿል። አዲሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ተቃዋሚዎች አፋኝ ብለው ስለሚጠሯቸው ህጎች የሚያንጸባርቋቸውን አቋሞች በቅርበት ያውቃሉ። በፓርላማው የመንግስት ተቆጣጣሪ ሚኒስትር ሆነው ህጎቹ የጸደቁበትን ሁኔታ ያስታውሳሉ። በ2002ቱ ሀገር አቀፍ ምርጫ ወቅትም ፓርቲያቸውን ኢህአዴግን በመወከል ከተቃዋሚዎቹ ጋር በተደረጉ ክርክሮች ተሳትፈዋል። በቅርቡ የሀገሪቱ ጠቅላይ ሚኒስትር ከሆኑ በኋላ ባደረጓቸው ንግግሮችና በሰጧቸው አስተያየቶችም ከበርካታ ሁኔታዎች አንጻር ምንም አይነት ለውጥ እንደማይኖር ተናግረዋል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን በሂደት የማይለወጥ ነገር የለም ባይ ናቸው። ኢህአዴግ እነዚህ ነገሮች ማስተካከል ካልቻለ ለሀገራችንም ሆነ ጥሩ አይደለም ብለን እናምናለን። ሁለተኛ ነገር አንድ በኢህአዴግ የሚገለጽ ብዙ ጊዜ ምናልባትም በህዝብ ግንኙነት ስራቸው ልክ ያልሆነ የሚመስለኝ ያለ ነገር እንዳለ የሚቀጥል ነገር የለም። በመሰረቱ ፖለቲካ ዳይናሚክ ነው። የሚፈጠሩት ችግሮችና አጠቃላይ ሁኔታዎችም በሂደት የሚለወጡና እንደ ተጨባጭ ሁኔታውም የሚወጡ ናቸው። እኒህ ህጎች እኮ ከዘጠና ሰባት በፊት አልነበሩም። ከዘጠና ሰባት በኋላ ወጥተዋል ሶ ወደፊት ደግሞ አቶ ኃይለ ማርያም ሲቀጥሉ አስፈላጊነታቸውም አላስፈላጊነታቸውም ችግሮችም እየተባባሱ ከሆኑ የማይቀይሩበት ምክንያት የለም። እኔ አቶ መለስ በህይወታቸው አንድ ወጡ ነው ይዘውት የቆሙት ነገር አለ እስከ መጨረሻው ብዬ አላስብም። የተለያዩ ነገሮች በተለያየ ጊዜ ተቀይረዋል። እሳቸውም የነበራቸው አቋም በተለያየ ጊዜ የተለያየ ነገር ሲሆን እንደ ሁኔታው አይቻለሁ ና እውነታውም እሱ ነው። እናም አዲሱ ጠቅላይ ሚኒስትር ውሳኔዎችን ኃላፊነት በተሞላበት መንገድ እንደሚወስኑ ሰማያዊ ፓርቲ ተስፋ አድርጓል። ለውጦች ይኖራሉ ዴፊኒትሊ። በተፈጥሮም ህግ አለ ለውጥ፣ በሁኔታዎች መለዋወጥም አለ ህግ፣ በመብሰል ና በመማርም ለውጥ አለ። እንግዲህ ይህንን አቶ ኃይለማርያም ከጠባብ የድርጅት አስተሳሰብ ና ከትናንሽ ነገሮች አልፈው የራሳቸው ጌታ ሆነው በታሪክ አጋጣሚ ኢትዮጵያን የሚያክል ትልቅ ሀገር መምራት ትልቅ እድል እንደሆነ ሲናገሩም ሰምቻለሁ። ይህን እያሰቡ ከወሰኑ ለሀገራቸውም ለእሳቸውም የሚያስከብር ስራ ሊሰሩ ይችላሉ ብለን እናምናለን። ፓርቲው ሰሞኑን ባወጣው ሌላ መግለጫ ሰማያዊ የተሰኘ የድርጅቱን ልሳን ለማሳተም ከአንድ ወር በላይ ለሆነ ጊዜ ያደረገው ጥረት ችግር እንደገጠመው አስታውቋል። መንግስታዊው ብርሃንና ሰላም ማተሚያ ድርጅት የተድበሰበሱ መልሶችን በመስጠት የማሳተም መብታችንን ከልክሎናል ሲልም ጠቅሷል። ፓርቲው ዛሬ ለብርሃንና ሰላም ማተሚያ ድርጅት የስራ አመራር ቦርድ በጻፈው ደብዳቤም ይህንኑ ቅሬታውን አስተጋብቷል። አፋጣኝ ምላሽ እንዲሰጠውም ጠይቋል። ወደ ብርሃንና ሰላም ማተሚያ ድርጅት በአካል ጭምር በመሄድ ምላሽ ለማግኘት ያደረኩት ጥረት አልተሳካም። የማርኬቲንግ ስራ አስኪያጅና የድርጅቱ ዋና ስራ አስፈጻሚ ምላሽ መምጣት የሚችለው ከህዝብ ግንኙነት እንደሆነ ገልጸዋል። የህዝብ ግንኙነት ኃላፊዋ ግን የሐኪም ረፍት ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።